በሶማሌ ክልል ባለፉት ሁለት ሳምንታት በቋሚ ወንዞች መጠን መጨመርና በደራሽ ጎርፍ ምክንያት በደረሱ የጎርፍ አደጋዎች የአስር ሰዎች ሕይወት ማለፉን አስታወቀ። ከ51 ሺህ ሰዎች በላይ ደግሞ በ ጎርፍ አደጋው በቀጥታ ተጎጂ ሆነዋል። ከ29 ሺህ በላይ በክልሉ ነዋሪዎች መኖሪያ ቤቶች ላይ በሺዎች የሚቆጠሩ እንስሳት ባሻገር በጤና ተቋማት፣ ትምህርት ቤቶች፣ የውሃ ተቋማት ላይም ውድመት መድረሱን ክልሉ አስታውቋል። ክልሉ እስካሁን የዕለት ደራሽ ድጋፍ ከማበርከት ባሻገር አስር ለሚሆኑ ቤት ንብረታቸውን ላጡ ነዋሪዎች የድንኳን የቤት ቁሳቁስና መሰል ድጋፎች ማድረጉን የአደጋ መከላከልና ዝግጁነት ቢሮ ምክትል ኃላፊ አቶ ሳዲቅ አብዱል ቃድር አስታውቀዋል የፌዴራል መንግስትና ሌሎች የሚመለከታቸው አካላትም ድጋፍ እንዲያደርጉላቸው ጥሪ አቅርበዋል። አዲስ ቸኮል ተጨማሪ አለው። የሶማሌ ክልል አደጋ ስጋት ስራ አመራር ምክትል ቢሮ ኃላፊ አቶ ሳዲቅ አብዱልቃድር በተለይ ለቪዮ እንዳስታወቁት በክልሉ የሚፈሱት የገናሌና ዳዋ እንዲሁም የሸበሌ ወንዞች ከመጠን በላይ በመጥለቀለቃቸው እንዲሁም ወንዝ በሌለባቸው አካባቢዎች ደራሽ ጎርፎችን በመከሰታቸው አስር ሰዎች ሞተው ከ51 ሺህ በላይ ዜጎች ተጎጅ መሆናቸውንና ከ29 ሺህ በላይ ሀብት ንብረታቸውን ማጣታቸውን አስታውቀዋል። በፋፈን ዞን በደራሽ ጎርፍ የተፈናቀሉና የግብርና ምርቶቻቸውና መሳሪያዎቻቸው ከተወሰደባቸው ባሻገር በሸበሌ ወንዝ የታችኛው ተፋሰስ ያሉ ዞኖች ከፍተኛ ጉዳት እንደደረሰባቸው አቶ ሳዲቅ ገልጸዋል። በተለይ ከፍተኛ ጉዳት የደረሱት ሻቤላ አካባቢ ያሉት በተለይ ዳውን ስትሪም ወረዳዎች ቀላፎ፣ ሙስተሂልና ፌርፌር ያሉት ናቸው። እስከ ዛሬ ያለ ነው ወደ ሀምሳ አንድ ሺህ በላይ የሚሆኑት አባ ወራዎች ተጎድዋል። ከዚህ ውስጥም ወደ ሀያ ዘጠኝ ሺህ ሰላሳ ሰባት የሚሆኑት አባ ወራዎች ተፈናቀሏል። ኦልሞስት የነበራቸውን የተለያየ ሀብት የእርሻም የእንስሳትም ሁሉም ውሀው የተኛ ጠፉት ይሆናሉ። ከእዚህም ውስጥ ወደ አስር ሰው የሚሆኑትን ህይወት አልፎታል። ሀብል ዞን ውስጥ ብቻ ናቸው። ለጎርፍ ምክንያት የተለያዩ የህዝብ ሀብት በተለይ እንስሳት ወደ አንድ ሺህ ሶስት መቶ ዘጠና አምስት የሚሆኑት ከብት በጎርፍ አደጋ ምክንያት ሞቷል። ወደ እርሻም ሀያ አንድ ሺህ ሰባት መቶ አምስት ሄክተር መሬት የሚሆን የተለያዩ ምርቶች በጎርፍ ምክንያት እነሱም ሞቱ። የአገልግሎት ሰጪ ተቋማትን ጉዳት አደርሶታል። በተለይ ትምህርት ቤት ባል ወደ ስልሳ ስምንት የሚሆኑትን ፎርማል ስኩል ወደ አርባ ሰባት የሚሆኑትና ፎርማል ስኩል ቢ የሚባሉትን ሀያ ሰባት የሚሆኑት ጤና ኬላዎች እና ወደ ሶስት የሚሆኑት ጤና ጣቢያዎች እዛም ደግሞ የውሀ ተቋማት ወደ አንድ ሰባ አራት ኢች ተቆፋሪ ኤላዎች እና ወደ ከዚህ በተጨማሪ የገናሌና ዳዋ ወንዞችም የሸበሌ ወንዝን ያህል ባይሆንም ጉዳት ማድረሳቸውን አቶ ሳዲቅ ገልጸዋል። በዚህም የዶሎ አዶ ከተማ አሁንም ድረስ በጎርፍ እንደተጥለቀለቀ መሆኑንና በውሃ ሙላት ምክንያት ከሌላው የሶማሌ ክልል ተቆራርጠ የሚገኙ ሌሎች ቀበሌዎች መኖራቸውንም አቶ ሳዲቅ ገልጸዋል። የውሃ ሙላቱና ደራሽ ጎርፎቹ መንገዶችንም በማፈራረሳቸውና አስቀድሞም የመሰረተ ልማት ችግር በመኖሩ ክልሉ አሁንም ድረስ ያልደረስላቸው ተጎጂዎች መኖራቸውን የገለጹት አቶ ሳዲቅ በተቻለ አቅም ግን ክልሉ ለተጎጂዎች ሰራተኞች ድጋፍ እያደረገ ነውስ ብለዋል። የነበራቸውን ሀብት የነበራቸውን ምግብና ምግብ መኪ ያልሆኑትን አይነቶችን ሙሉ ለሙሉ ውሀው ስለወሰደ ወዲያው ወደ ዘጠኝ ሺ ሰባት መቶ ሀምሳ የሚሆኑት አባወራዎች ምግብ መኪ ያልሆኑትን እቃዎችን ለማድረስ ሞክረናል። ምክንያቱም ኦሬዲ የነበራቸውን ፐርማነንት ቤታቸው ወጥቶ ባዶ መሬት ስላሉት እና ባዶ ቦታ እነሱም ወዲያው የተለያየ የምግብ መኪ ያልሆኑትን አይተሞች ለማድረስ ሞክረናል። ወደ አርባ የሚሆኑ ጠባብራቦችን በደብሊዩ ኤፍ ቢ ምክንያት ነው። ክልሉ አስቀድሞ የቅድመ ማስጠንቀቂያ ስራ በመስራቱ እንጂ ከዚህ የከፋ ጉዳትም ሊደርስ ይችል እንደነበረ ነው አቶ ሳዲቅ የሚናገሩት። በክልሉ ሙሉ በሙሉ ሀብትም ንብረታቸውን ካጡ ከ29 ሺህ በላይ አባወራዎች መካከል ክልሉ እስካሁን ድንኳን፣ የምግብ ማብሰያ ቁሳቁስ፣ ብርድ ልብስና የመሳሰሉ ድጋፎችን ያበረከተላቸው 10 ሺህ ገደማ መሆናቸውን የሚናገሩት አቶ ሳዲቅ በዚህ ሰብአዊ ድጋፍና በሌሎች ዘርፎችም የፌዴራል መንግስትና ሌሎች ለጋሽ ድርጅቶች ክልሉን እንዲደግፉ ጥሪ አቅርበዋል። በርካታ ቁጥርም ስለ ስለተጎዳ ያው ከቻ ያለይ ነው አቅም አንፃርም ልንመልስ አንችልም እና ከዚህም የበለጠ ከየተለያየ የመንግስትና መንግስት ያለሆኑ ት አካላቶችም ያው እየጠየቀ ነው ያለው። ነው እስካሁንም እየጠነቀ ነው። በዚህም በዚህም እንትን እየጠቀምኩ ላሳወቃቸው ወደዋለሁ። ማንም ሁሉ ሜኔጀሪያም አሲስታንት ሊሰጠን የሚችልም ከአቅማችን በላይ የሄደ ስለሆነ ሰፖርቲንግ እንዲያደርጉንም እየጠየቅን ያለ ነው። በዚህም አጋጣሚ ጠይቃል ማውጣት መጠይቅ እወደዋለሁ። የፌዴራል ኮሚሽንም ያው እየደዋወለን ነው ያለ ነው። ከናገኘ ሰፖርት አለ ገናም ከእነሱ ምንጠበቃቸው አለሁ። ምክንያቱ ለምሳሌ አንዳንድ የቀላፈ አንዳንድ አካባቢ መንገድ መንገድ ተግዳራት አለና እነሱ ለማድረስ ስለተቸገረ ነው ሄሊኮፕተርም ቢሆን ጀልባም ቢሆን በነሱም ጠይቀ ያንም ሰፖርትን በጣም አስፈላጊ የሆነው ከነሱም እየጠብቀን ነው ያለው። የምስራቅና ደቡባዊ ኢትዮጵያ አካባቢዎች ባለፉት ሁለት ሳምንታት በደረሰ የጎርፍ አደጋ በተለያዩ አካባቢዎች የሞትና የንብረት ጉዳት ደርሰዋል። በድሬዳዋ ከተማም አራት ሰዎች ሞተው በመቶዎች የሚቆጠሩ ቤቶች በከፊል ወይም ሙሉ በሙሉ መፍረሳቸው የሚታወስ ነው። በቀጣዮቹ ሳምንታትም ተመሳሳይ የጎርፍ አደጋ ሊከሰት እንደሚችል የአየር ትንባዮች ያመለክታሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ